ትራንስፈርሜሽን ድሪል። ይህን መጽሐፍ አቶ ለማ ጻፈው። ይህ መጽሐፍ በአቶ ለማ ተጻፈ። ጋዜጣውን አቶ ለማ ከእንግሊዝኛ ወደ አማርኛ ተረጐመው። ጋዜጣው ከእንግሊዝኛ ወደ አማርኛ በአቶ ለማ ተተረጐመ። አቶ ከበደና ባለቤቱ አንድ ቤት ሰሩ። አንድ ቤት ባቶ ከበደና በባለቤቱ ተሰራ። እናትና አባቱ ልጁን ከዚህ ወሰዱት። ልጁ ከዚህ በእናትና በአባቱ ተወሰደ። ውሻው ስጋውን በላው። ስጋው በውሻው ተበላ። አንድ ሴት አህያውንና ፈረሱን ገዛች። አህያውና ፈረሱ በአንድ ሴት ተገዛ። አንበሳው ላሟን ሰበራት። ላሟ በአንበሳው ተሰበረች። እኛ ስንቁን በላ ነው። ስንቁ በእኛ ተበላ። አንድ ሰው ቤቱን አደሰው። ቤቱ በአንድ ሰው ታደሰ። አሳላፊው ጥሩውን ምግብ ወሰደው። ጥሩ ምግብ በአሳላፊው ተወሰደ። አቶ ዮሐንስ የጦሙን ምግብ በላ። የጦሙ ምግብ በአቶ ዮሐንስ ተበላ። አቶ ከበደ ነጩን ፈረስ ገዛ። ነጩ ፈረስ በአቶ ከበደ ተገዛ። አሳላፊው አሳ ያዘ። አሳው በአሳላፊው ተያዘ። የወንድሜ ባለቤት የዶሮ ወጥ ሰራች። የዶሮ ወጥ በወንድሜ ባለቤት ተሰራ። የውጭ ጉዳይ ሚኒስትሩ ንግግር ይጀምራል። ንግግሩ በውጭ ጉዳይ ሚኒስትሩ ይጀመራል። ከአንድ ዓመት በኋላ ቤት እንሰራለን። ከአንድ ዓመት በኋላ ቤቱ በእኛ ይሰራል። የትምህርት ሚኒስትሩ ብዙ ገንዘብ ይሰጣሉ። ብዙ ገንዘብ በትምህርት ሚኒስትሩ ይሰጣል። ፖሊሶች አንድ ሰው ይፈልጋሉ። አንድ ሰው በፖሊሶች ይፈለጋል። ተማሪዎች ተማሪ ቤቱን ያድሳሉ። ተማሪ ቤቱ በተማሪዎች ይታደሳል። አቶ ዮሐንስ ገንዘብ ይከፍላል። ገንዘቡ በአቶ ዮሐንስ ይከፈላል። አሜሪካኖች ባርኔጣ ይሰራሉ። ባርኔጣ በአሜሪካኖች ይሰራል። ስራውን እኛ እንጨርሰዋለን። ስራው በእኛ ይጨረሳል።